ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ታህሳስ አንድ 2009 ዓመተ ምህረት ፕሮግራሙን ጀመረ። ጥያቄ መታወቂያ ለማግኘት እስከ አመት የሚጠብቁ ስድስት ወር አመት የሚጠብቁ አሉ። ሁለት መቶ ብር የከፈሉ ደግሞ በቀጥታ ቤታቸው ይመጣላቸው አሉ። በሚደረጉት ነገሮች ሁሉ በተለይ የላይኛው አካል መመሪያውን፣ ህጉን፣ ፕሮግራሙን ያወርዳል ግን እታች ተፈጻሚነት የለውም። አንድ ሰው አጠፋ ተብሎ እንኳን ልዩ የሆነ ምርመራ ተደርጎ ምናም ብሎ አይቀጣም። መልስ ሙስና መዋጋት የምንችለው ግልጽነት ሲኖር ነው። ግልጽነት የምኖረው ደግሞ ትክክለኛ መረጃ ህዝቡም በሚሰጥበት ጊዜና ሚዲያም ደግሞ ትክክለኛ መረጃ በሚፈልግበት ጊዜ የመንግስት ተቋማትም እንደዚሁ ግልጽ ሆኖ በሚሰሩበት ጊዜ እንደሆነ ይታወቃል። የኢትዮጵያ የመንግስት ኮሚዩኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በዚህ ምሽት ለጥያቄዎቻችሁ መልስ ይሰጣሉ። የማስተናግዳችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ ፕሮግራሙን ያቀናብራል። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በጋናው ፕሬዝደንታዊ ምርጫ ያሸነፉትን የተቃዋሚ ፓርቲ መሪ ናና አኩፎ አዶን ዛሬ ስልክ ደውለው እንኳን ደስ ያለው ብለዋል። ለተሰናባቹ ፕሬዝደንት ጆን ድራማኒ መሃማም በምርጫው ወቅት ውጥረቶችን በማርገብና ሰላም በማስፈል ለተጫወቱት ሚና አመስግነዋል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤትም ተመሳሳይ መልእክት አስተላልፏል። መስሪያ ቤቱ ለጋና ሕዝብም ምስጋናውን አቅርቧል። ይህ በእንዲህ እንዳለ የጋምቢያው ፕሬዚደንት ያህያ ጃሜ ቃል በገቡት መሠረት የምርጫውን ውጤት እንዲቀበሉ የአፍሪካ ሕብረት ጥሪ አስተላልፏል። የኮሚሽኑ ሊቀመንበር ከወሳዛና ላሚኒ ዙማ በመልእክታቸው ፕሬዚደንት ያህያ ጃሜ ለአዲሱ የጋምቢያ ፕሬዚደንት ስልጣኑን በሰላማዊ መንገድ እንዲያስረክቡ አጥብቄ ጠይቃለሁ ብለዋል። ጃሜ ከአስር ቀናት በፊት በምርጫው መሸነፋቸውን አምነው ከተቀበሉ በኋላ ትላንት ሐሳባቸውን የቀየሩት በምርጫው ሂደት ሊታረሙ የማይችሉ ያሏቸው ስህተቶች በኮሚሽኑ ባለሥልጣናት በመገኘታቸው መሆኑን አስረድተዋል። በመሆኑም ለተቃዋሚው መሪ አዳማ ባሮ ስልጣን አላስረክብም ብለዋል። ጃሜ ጋምቢያን ለ22 ዓመታት መርተዋል። ዛሬ በሶማሊያ ከተማ ሞቃዲሾ አቅራቢያ በደረሰ የመኪና ቦምብ ጥቃት በትንሹ ሁለት ፖሊሶች ተገድለው ሌሎች አራት ተጎድተዋል። ጥቃቱ የደረሰው በአንድ የፍተሻ ኬላ ላይ መሆኑም ተዘግቧል። ወንጀለኞቹ ሌላ የፈሪ ጥቃት ሲንቃዲር ውስጥ አድርሰው ሕይወት ጠፍቷል ሲሉ የክፍለ ከተማው አስተዳደር ቃል አቀባይ አብዲፈታህ ኦማር ሃላኔ ለቪኦኤ ሶማሊኛው አገልግሎት ተናግረዋል። የሶማሊያው ነውጠኛ የአልሻባብ ቡድን ዓላማ ዓለም አቀፍ ድጋፍ ያለውን የሶማሊያ መንግሥት ጥሎ ጥብቁን እስላማዊ አስተዳደር ሻሪያን በሀገሪቱ ለማስፈን መሆኑን ይናገራል። አድማጮች ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የኤክሶን ሞቢል ኩባንያ ፕሬዝደንትና ዋና ስራ አስኪያጅ ሬክስ ቲለርሰን ለውጭ ጉዳይ ሚኒስትርነቱ ቦታ የተመራጩ ፕሬዚደንት ዶናልድ ትራምፕ ቀዳሚ ምርጫ ሆነው ብቅ ማለታቸውን የስልጣን ሽግግሩን የሚያመቻቹ ሁለት ባለስልጣናት አስታውቀዋል። ይህን የሀገሪቱን ከፍተኛ የዲፕሎማት ቦታ ለማግኘት ይችላሉ ተብለው የሚገመቱት ሌላው ተፎካካሪ የቀድሞው የትራምፕ ዋና ተቺ እና እንደ አውሮፓ ዘመን አቆጣጠር በ2012 ዓ ምት የሪፐብሊካን ፓርቲውን ውክልና ለማግኘት በእጩነት የቀረቡት ሚት ሮምኒ ናቸው። ግዙፉን የዓለም የንግድ ኩባንያ የሚመሩት ሬክስ ቲለርሰን ከፍተኛ ዓለም አቀፍ ልምድ ያላቸው ሲሆን ከሩሲያ ጋር ሊካሄዱ የሚችሉ ድርድሮችንም የመምራት ብቃት ይኖራቸዋል ተብሎ ይገመታል። በዋሽንግተን ፖስት ጋዜጣ ዘገባ መሠረት የአሜሪካው የስለላ ድርጅት ሲአይኤ ዶናልድ ትራምፕ በቅርቡ በተካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ እንዲያሸንፉ ለመርዳት ጣልቃ መግባቱን ያምናል። ትላንት ማታ በጋዜጣው ድረገጽ ላይ የወጣ ዘገባ ዋሽንግተን ፖስት አንድ ማንነታቸው ያልተገለጸ ባለሥልጣን ዋቢ አድርጎ የጣልቃ ገብነቱ ግብ ትራምፕ እንዲመረጡ ለማድረግ ነው ማለታቸውን ገልጿል። ይህ የዋሽንግተን ፖስት ጋዜጣ ዘገባ የወጣው የምርጫውን ውጤት ለማጭበርበር የተካሄደ ጣልቃ ገብነት ካለ የደህንነት መሥሪያ ቤቱ የተሟላ ምርመራ እንዲያካሄድ ፕሬዝደንት ባራክ ኦባማ ትዕዛዝ ካስተላለፉ በኋላ ነው። የሩሲያ በዩናይትድ ስቴትሱ ፕሬዝደንታዊ ምርጫ ጣልቃ ገብነት ካለ ጥልቅ ምርመራ እንዲካሄድ ከዲሞክራቶችና ሪፐብሊካን ኮንግሬስ አባላት የሚቀርቡ ጥሪዎችም እየተጠናከሩ መጥተዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ክሱን ሙሉ በሙሉ ያስተባብላሉ። በዲሞክራቲክ ፓርቲው ተቋማት ላይ ያነጣጠሩ የሳይበር ጥቃቶች አልተፈጸሙም ባይ ናቸው። ፑቲን በመጨረሻም ዩናይትድ ስቴትስ ተጨማሪ 200 ወታደሮችን ወደ ሶሪያ እንደምትልክ የመከላከያ ሚኒስትሩ አሽ ካርተር ዛሬ አስታውቀዋል። ትልኳቸውም የአሸባሪው የእስላማዊ መንግሥት ቡድን ዋና ከተማ ሲል ካወጀባት ከራቃ ነውጠኞቹን ለማባረር መሆኑን አስረድተዋል። ልዩ ኃይሎችን በማሰልጠን በማማከርና ፈንጂ በማምከን ተግባር የተሰማሩትን የሚረዱ ቀደም ሲል የተላኩ 300 የአሜሪካ ወታደሮች ሶሪያ እንደሚገኙ ይታወቃል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎሄርት በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎሄርት በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎሄርት እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ታህሳስ 1 2009 ዓ ም ምሽት ፕሮግራም ነው። ለጥያቄዎ መልስ የኢትዮጵያ የመንግሥት ኮሚዩኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ ወቅታዊና የተለያዩ ጉዳዮች ላይ ላተኮሩ ጥያቄዎቻችሁ መልስ እየሰጡ ነው። ዶክተር ነገሪ የሰጧቸው መልሶች የመጀመሪያ ክፍል ትናንት ቀርቧል። አሁን ሁለተኛው ክፍል ይቀርባል። አዘጋጅና አቅራቢዋ ትዝታ በላቸው ነች። ኮማንድ ፖስቱ ከሕገ መንግሥቱ ውጪ ነው የሚሰራው የሚለውን ሰዎች የሚያቀርቡት ሀሳብ ምንድን ነው? ለምሳሌ አንድ ሰው በኢትዮጵያ ሕገ መንግሥት ላይ እንደተቀመጠው ከተያዘ በኋላ በ48 ሰዓት ፍርድ ቤት መቅረብ አለበት። ሰዎች የሚታሰሩበት ሁኔታ እንኳ በራሱ በኢትዮጵያ ቴሌቪዥን የተላለፈ ዝግጅት እንደሚያሳየው ሰዎች የታሰሩበት ሁኔታ በጣም ኢሰብአዊ የሆነ መጸዳጃ፣ የሌለበት የመጠጥ ውሃ የሌለበት ቤተሰቦች የመጎብኘት እንኳ እድል የሌላቸው ሁኔታ ነው። እና አያይዘው ሊመልሱልኝ ይችላሉ። ወደ ቀጣዩ ጥያቄ ሊሄድ አቶ ኢብሳ ጉርሱም የተባሉ ከሳውዲ አረቢያ የእኔ ጥያቄ ኢትዮጵያ መንግስት እርሱን የሚደግፈውን ድምፅ ብቻ ነው ተቀብሎ የሚያስተናግደው እንጂ የሚነቅፈውን ወይንም ሌላ አመለካከት የሚሰጠውን በስራው ላይ ወይንም በፖሊሲ ውስጥ አያካትትም የሚል ጥያቄ አቅርበዋል። እዛ ላይ አስተያየቱን ጠይቃለሁ። በድምጽ ደግሞ የቀረበ አለ ስለ ሚዲያ እና እሱንም ላሰማዎት የኢትዮጵያ መንግስት በተደጋጋሚ ጊዜ የአሜሪካ ሬዲዮ ጣቢያና የጀርመን ሬዲዮ ጣቢያ የአማርኛው አገልግሎት የአሸባሪነት አይነት ወይም ሀገር የሚያስተራበት አይነት መልእክት ያስተላልፋሉ በሚል ለመዝጋት ጥረት ሲያደርግ መቆየቱን በተለያየ መረጃ ማረጋገጥ ይቻላል። ለዚሁም ደግሞ ቅድሞ ጠቅላይ ሚኒስትር ባለሙያዎች እንዲዘጉ ትእዛዝ እንዳስተላለፉ እና ነገር ግን ባለሙያዎቹ ገና በሙከራ ላይ ናቸው ለመዝጋት ብለው ሲናገሩ ነበር እና አሁን እነዚህ ሬዲዮ ጣቢያዎች ነገር የሚጭሩ ወይም የሚያበጣጡ መልእክት ያስተላልፋሉ ወይ? እንደ ባለሙያ ሰው በዚህ በጆርናሊዝም ወይም በማስ ሚዲያው ላይ የፒኤችዲ ዲግሪ ያለው ሰው ስለሆኑ ከእውነቱ ከጥንቱ ስንነሳ እውነት እነዚህ ሬድዮ ጣቢያዎች ያስተላልፋሉ ወይ? በወቅቱስ የአገሪቱ ጠቅላይ ሚኒስትር ይህን ሲያስተላልፉ እሱ እንደ ምሁርነቶ እንደ መገናኛ ብዙኃን ከፍተኛ የትምህርት ተቋም አሰልጣኝነቶ በዛን ሰዓት የሰጡት አስተያየት የለም ወይ? አሁንስ ስለዚህ ምን ይላሉ? በዚህ አይነት ሁሉም ሚዲያ በጥዋት የሚባል ከሆነ እንዴት ሊያድግ ይችላል? ህብረተሰቡ ውስጥ ትክክለኛ መረጃ እንዴት ሊያገኝ ይችላል? እሺ ዶክተር ነገሬ አመሰግናለሁ። ትስታ ያው እንደምታውቀው አሁን ለአነሳሽ ቁጥጥር ስር የዋሉት ሰዎች አያያዛቸውን በተመለከተ ቅድም እንደገለጽኩት በሂደት ተጣርቶ የተመለሱ እና ቤተሰቦቻቸው የተቀላቀሉ እንዳሉ ከዛም ባሻገር ደግሞ ክስ ሊቀርብባቸው የሚገባ ክስ እየቀረበባቸው እንደሆነ ነው ያለኝ መረጃ። ከኮማንድ ፖስቱም ጋር ዞሮ ዞሮ የመንግስት አካል ነው፣ ሌላ መንግስት አይደለም። ኮማንድ ፖስት ማለት ህገ መንግስቱ የሰጠውን ስልጣን ነው በስራ ላይ የሚያውለው ማለት ነው። ስለዚህ ከኛ ጋርም ግንኙነት ይኖራቸዋል። ስራው የጋራ ስለሆነ ግዴታ መረጃ ከኛ ጋር እንለወጣለን ማለት ነው። ስለዚህ በሰብአዊነት መያዝ አለባቸው። አንድ ሰው ተጠረጠረ ማለት ወንጀለኛ እንዳልሆነ ይታወቃል። የተነሱትን ግን ቅድም እንደገለጽኩት ይሄንን ጉዳይ የሚመለከት ገለልተኛ የሆነ ኮሚቴ ስላለ የእነሱን ሪፖርት ጠብቄን ብንሰማ እየተሻለ ነው የሚመስልን። ሶስተኛ ላይ አቶ ኢብሳ ያነሱት የኢትዮጵያ መንግስት እሱን የሚደግፈውን ብቻ ነው የሚያስጠጋው ለሚባለው ባለፈውን የታሪኩን ትተን በአሁኑ ጊዜ መንግስት እያደረገ ያለውና የወሰደ ያለውን እርምጃ ብናይ ጥሩ ይመስለኛል። በተለይ አሁን ጥልቀት መታደስ በማለት መንግስት እየወሰዳቸው ያለው እርምጃ እንደሚያሳየው አንድ ሰው ሕዝብን ለማገልገል ግዴታ የመሪው ፓርቲ የኢህአዴግ አባል መሆን ግዴታው አይደለም። ምክንያቱም ራሱን በሚፈትሽበት ጊዜ ስልጣን ወይ ደግሞ የፓርቲ አባልነትን ምክንያት በማድረግ ስልጣንን ያላግባብ ሲጠቀሙ የቆዩ ሰዎች ስላሉ እነሱ ተጠያቂ መሆን እንዳለባቸውና ማንም ኢትዮጵያዊ ዜጋ ብቃቱ ካለውና በስራ ውጤታማ ከሆነ ዜጎቻችንን እንዲያገለግል እድል እንደሚሰጠው አሁንም ደግሞ ይሄንን በአይን እያየን ያለ ነው ማለት ነው ስለዚህ ምናልባት በፊት ነበረው እንችትን ለወደፊት ሀገሪቷ ወዴት እያሄደች ነውና ምን አይነት እርምጃ ነው እየተወሰደ ያለው መንግስት ምን አይነት መንግስት ነው የሚለውን ብናይ እየተሻለ ይመስለኛል ሌላው ከቪኦኤ ጋር ተያይዞ የተነሳው የሰዎችን አስተያየት የመሪዎችንም ቢሆን አስተያየቱ በሚሰጥበት ጊዜ የነበረውን ሁኔታ በመረዳት ብንገነዘብ ጥሩ ይመስለኛል። ያኔ ቢኦኤ ላይ የተሰጠው አስተያየት በጊዜው አስፈላጊ ሆኖ ስለተገኘ ሊሆን ይችላል። አሁን ላይ ሆነን ደግሞ እንደ ግለሰብ የጠየቁኝን እንደ አንድ ባለሙያ ምን አይነት አስተያየት አለ ለሚሉት እንደምታወቀው፣ አሁን ዛሬ ከቢኦኤ ጋር ነው እየተነጋገረን ያለን ማለት ነው። እንደ መንግስት የትኛውም ሚዲያ ለእኛ ጠላት አይደለም። የትኛውም አለም አካባቢ ይኑር፣ የትኛውም ዜጋ የኢትዮጵያ ዜጋ ለኢትዮጵያ መንግስት ጠላቱ አይደለም። ችግራችን አስተሳሰብ ነው። የዜጎቻችንን ጥቅም የሚጎዳ የሀገር ሉዓላዊነት የሚጎዳ ከሀገር ሉዓላዊነትና ከዜጎቻችን የማደግ የመለወጥ ፍላጎት ጋር የሚቃረኑ እንትስ የገቡትን ሰዎች ድብስ ተካክሉ እንፈልጋለን። ከዛ ውጪ ቢኦኤም ጭምር የኢትዮጵያ መንግስት ጠላት እንዳልሆነ መታወቅ አለበት። ምክንያቱም እኔ እየሰራው ያለው የመንግስት አካል ሆኜ ነው እየሰራ ያለው በቢኦኤ ሃሳብ የምንሰጠው በተጨማሪም ደግሞ ከእኔ በፊት የነበሩትም እንደዚያው ይሰጡ ነበር። በተለያዩ ቢሮዎች ስር የነበሩ ሰዎችና ያሉት ሰዎች ከቢሮዬ ጋር መረጃ ለቢሮ ይሰጡ ነበር እየሰጡም ነው ማለት ነው። ስለዚህ ጊዜው የፈለገውን አስተያየት በዛው ጊዜ ውስጥ ብንረዳና ዛሬ ግን የምንፈልገው ምንድን ነው መረጃ። ይህንን ተቋም ወይ ደግሞ ቢኤን የሚያዳምጡ ዜጎቻችን መረጃ መስማት አለባቸው ብለን ነው የምናምነው። መረጃውን የምንሰጠው ግዴታ ለቪኦኤ ተብሎ ሳይሆን ቪኦኤን ለሚጠቀሙ ዜጎቻችን ብለን ነው ማለት ነው። ስለዚህ ይሄንን በዚሁ መልኩ ብንረዳ ጥሩ ይመስለኛል። የትኛውም ሚዲያ ደግሞ በአግባቡ ስንጠቀምበት ለህዝብ ጥቅም ይሆናል በአግባቡ ካልተጠቀምበት ደግሞ ለህዝብ ጉዳት ሊሆን ይችላል ሚዲያ ደግሞ ተመራጭ የሚያደርገውም ስራው ስለሆነ ይዘቱ ስለሆነ በዛ ላይ ፎከስ ብናደርግ ጥሩ ይመስለኛል በጣም አመሰግናለሁ ዶክተር ነገሪ ይሄ ጥሩ ጅምር ነው ለእኛም ቢሆን ወደ ቀጣይ ጥያቄ ልለፍ ጠያቂያችን በፌስቡክ ነው ጥያቄ ያደረሱን ሰኢድ ኑርያ ይባላሉ በሀገሪቱ ለተፈጠረው ችግር እንደ መንግስት አባባል የውጭ መንግስታትና የጥፋት ኃይሎች በተጨማሪ በስልጣን ላይ ያሉት አካላት ስልጣናቸውን ለራስ ጥቅም ማዋል ወዘተ ማለቱ ይታወቃል። መንግስት ማለታቸው ነው። በዚህም መሰረት ችግር አለባቸው ተብሎ የታሰቡትን ሚኒስትሮች እስከ ታችኛው አመራር ያሉትን ከቦታው ማንሳቱ ግልጽ ነው። ይሁንና ችግር አላቸው ተብሎ በተነሱ ባለስልጣናት ተጠያቂ ሲሆኑ አልታየም ለምን? እንዲሁም ችግር አለባቸው ተብሎ የተነሱ ባለስልጣናት ከመጠየቅ ይልቅ ወደ ተሻለ ኃላፊነት ቦታ በአምባሳደርነት እንዲህ ሲሾሙ ነው የሚታየው። ይሄ አካሄድ ችግሩን ከመፍታት ይልቅ አጥፊዎችን ማበረታታት አይሆንም ወይ? ስር ነቀል ለውጥ ማለትስ የቦታ ለውጥ ነው ወይ ይላሉ። እርስዎ እንግዲህ ቀደም ብለው ይሄ ስር ነቀል ለውጥ እየተካሄደ ነው የሚሉት፣ ጠያቂያችን ግን አልተካሄደም፣ ጥፋት ያጠፉ ሰዎች ተጠያቂ አይደሉም ይላሉ። ከሙስና ጋራ በተያያዘ የቀረበ ጥያቄ አለ ላሰማሁት ናሰለም ቢሮች ኮሚኒኬሽን ሚኒስቴር ዶክተር ነገሪ ሌንጮ ስለ ትብብራቸው በጣም ላመሰግናቸው እወዳለሁ። በቅርብ ቀን ነው ሹመትን ያገኙት። ሆኖም ግና ምን ለሚያደርጉ እንዳሰቡ በጣም አስቸጋሪ ነው። እኔ ከአንድ ወር በፊት ነው የመጣሁትኝ። አንድ ወር ሆኖኛል። እዛ ኢትዮጵያ ነበር። በጣም ከፍተኛ የሆነ የቢሮክራሲና የሙስና ችግር አለ። መታወቂያ ለማግኘት እስከ ዓመት የሚጠብቁ ስድስት ወር ዓመት የሚጠብቁ አሉ። ሁለት መቶ ብር የከፈሉ ደግሞ በቀጥታ ከቤታቸው ይመጣላቸው አሉ። በሚደረጉት ነገሮች ሁሉ በተለይ የላይኛው አካል መመሪያውን ህጉን ፕሮግራሙን ያወርዳል፣ ግን እታች ተፈጻሚነት የለውም። አንድ ሰው አጠፋ ተብሎ እንኳን ልዩ የሆነ ምርመራ ተደርጎ ምናምን ብሎ አይቀጣም። ከቦታ ወደ ቦታ ብቻ ነው የሚዘዋወረው እና ይህ ነገር እስከ መቼ እንዲሆነ ይቀጥላል እና ህዝብ አመጥ አነሳ ብዙ ነገር እንደዚህ ያደረገ አይፈርድበትም። አሁን አንዱ የመጀመሪያው ሰይድ ኑርያው ያነሱት ጥያቄ ነው። ያው መንግስት ታድሶ ሲያመጣ የራሱ ምክንያቶች አሉት። መንግስት ራሱን ማየት አለበት። ነገር ግን እንደ ማዕከል ማየት ያለብን ለህዝብ ፈጣን አገልግሎት መስጠት እና መሪ መሆን ማለት ፖለቲከኛ መሆን ማለት መሰረቱ የግል ጥቅም ሳይሆን ለህዝብ አገልግሎት መስጠት እንደሆነ ተሰምሮበታል ማለት ነው። ስለዚህ በዚህ ምክንያት አንዳንድ ሰዎች ተገምግሞ ከኃላፊነት የተነሱ ሌሎች ደግሞ ውጤታማ ሊሆኑ ይችላሉ ወደተባሉበት የተቀየሩበት ሁኔታ አለ። ነገር ግን አንድ ነገር መረዳት ያለብን የታድሶው ሂደት ተጠናቋል ማለት አይደለም። አሁን በፌዴራል ደረጃ እንዲሁም በክልል ደረጃ የተወሰኑ ለውጦች ተደርጓል። ይሄ የለውጡ አካል እንደሆነ መረዳት ያስፈልጋል። ምክንያቱም ቦታ የሚይዙ ሰዎች ስራውን ወደፊት የሚያስገዱ ለውጡ ያመጡ የሚችሉ ሰዎች ናቸው አንደኛ ከቦታ የተነሱት ሁሉ ሙሰኞች ስለሆኑ ከቦታ አልተነሱም። ችግር ያለባቸው እንዳሉ መንግስት በትክክል ያውቃል። ይህንን ደግሞ ትክክለኛ መስረጃ መረጃ ብቻ ሳይሆን መስረጃ አጠናክሮ ተጠያቂ መሆን ያለባቸው በሂደት ተጠያቂ ይሆናል። ምክንያቱም በታሪኩ እንደሚታየው በጣም ትልልቅ ባለስልጣን የሆኑት ተጠያቂ ሆኖ አይተናል ማለት ነው። ይሄ የሚቀር ጉዳይ አይደለም። ነገር ግን ወደ ሌላ ቦታ ተሾሙ ለሚባለው የተሾሙ ሰዎች አሉ ውጤታማ ባልሆኑበት ፖዚሽን ላይ ከዛ ተነስቶ ውጤታማ ሊሆኑ ወደሚችሉ ምክንያቱም ችግር የሌለባቸው ነገር ግን የማስፈጸም ብቃታቸው ተገምግሞ ወደ ሌላ መሄድ ያለባቸው የሄዱበት ሁኔታ አለ። አምባሳደሩ የሆኑት አሁን በምፈተሽበት ጊዜ ተገምግሞ ችግር አለባቸው ተብሎ የተነሱት ላይሆኑ ይችላሉ። ይሄ አንድ ላይ መደረግ አለብን። ነገር ግን ከሙስና ጋር የተያያዘው አንድ ነገር ማወቅ ያለብን መንግስትም በትክክል ተቀብሎት ይሄ የኪራይ ሰብሳቢነት እና የሙስና ችግር እየተንሰራፋ ለልማት በሚደረገው እንቅስቃሴ ውስጥ ችግር እያፈጠረ እንደሆነ አውቆ ስራ እየሰራ ይገኛል። ከዚህ ተነስቶ ሌላ ቦታ ይሾማሉ የሚባለው ታሪክ ሆኖ ይቀራል። ይሄንን ያው ኖሬን የምናየው ሆናል ማለት ነው። ምክንያቱም አንደኛ ሙስና መዋጋት የምንችለው ግልጽነት ሲኖር ነው። ግልጽነት የሚኖረው ደግሞ ትክክለኛ መረጃ ህዝቡም በሚሰጥበት ጊዜና ሚዲያም ደግሞ ትክክለኛ መረጃ በሚፈልግበት ጊዜ የመንግስት ተቋማትም እንደዚሁ ግልጽ ሆኖ በምሰሩበት ጊዜ እንደሆነ ይታወቃል። ይሄ እንዲሆን አሁን ሰዎችን መቀየር ብቻ ሳይሆን መንግስት የተያያዘው ግልጽነት የሰፈነበት አሰራር እንዲኖርና ማንም ሰው ላጠፋው ተጠያቂ የሚሆንበት አሰራር እንዲዘረጋ እየሰራ እንደሆነ ማወቅ ያስፈልጋል። አሁ ሰዎች የሚያነሱት ምሸት ነው ማለት አይቻል። ከአንድ ቦታ ተነስቶ ሌላ ቦታ ይሾሙ የነበሩ ሰዎች አሉ። እነዚህ አንድ ቦታ አጥፍቶ ሌላ ቦታም ተጨማሪ ጥፋት እንዲያደርጉ ነው። እንደዚህ አይነት አሰራር ሊቀጥል አይችልም። ለዛ ነው መንግስት በጥልቀት መታደስ ብሎ የተያያዘው። ስለዚህ ይህንን የድሮውን ታሪክ ብቻ ናሬት እያደረገን ከምን ኖር ዛሬ ህዝቡ መረጃን መስጠትና መቀበል መብቴ ነው ብሎ መብቱን በህጋዊ መንገድ ለማስከበር ከመንግስት ጋር መስራት አለበት። መንግስት ደግሞ ተጠያቂ መሆን ያለባቸውን ለማንም እንደማይራራ ህዝቡ ማመን አለበት። እንግዲህ ተጠያቂ የሆኑትን ገና ተጠያቂ ያደርጋል ነው የሚሉኝ ሂደት ህዝቡም አድማጮችም እንዲጠብቁ ነው እርስዎ እየነገሩን ያሉት። እና ወደሚቀጥለው ጥያቄ ሊሄድ በኢሜል አንድ ነገር ላስታውስሽ። ይሄ እኮ ዛሬ የተጀመረ ነገር አይደለም። ሲስተሙ በተሻለ ሁኔታ ተጠያቂ መሆን ያለባቸውን ለይቶ ተጠያቂ የሚያደርግበት አሰራር እንዳለ ህዝቡ መጠራጠር የለበትም። እዛ ውስጥ ደግሞ ህዝቡ ራሱ የራሱ ሚና መጫወት አለበት። ምክንያቱም መስረጃ በትክክል የተገኘበት ሰው እንዲሁ ተጠያቂ ሳይሆን የሚቀጥልበት ሁኔታ እንደማይኖር ግን ማወቅ አለበት። ስልጣኑ እኮ የህዝቡ ነው። ይሄ መታወቅ አለበት። መንግስትን ሌላ ቦታ አድርጎ ህዝቡ ደግሞ ራሱን ሌላ ደሴት ውስጥ ሊያደርግ አይገባል። መታወቅ ያለበት ምንድን ነው? ይሄ የኔ ቤት ነው፣ ይሄ የኔ የራሴ የራሴ ሀገር የራሴ መንግስት ነው ብሎ ማመንና ራሱ መሳተፍ አለበት። ወደ ቀጣዩ ጥያቄ ሊሄድ ከዛ በኋላ ስልክ ደውሉልን ያሉትን አድማጮች አንድ አድማጭ እደውልና ከእርሶ ጋር እናገናኛለን። ይሄም በኢሜይል ነው የደረሰን፣ አቶ ግዛው ይባላሉ። ጥያቄው የሀገሪቱ ሀብት ይላሉ፣ የሀገሪቱ ሀብት ለምንድን ነው በሁለት አካላት ቁጥጥር ስር የሆነው? በትግራይ ተወላጆችና በመከላከያ ስር ይላሉ። ሌላ በድምፅ የቀረበ ከሙስናና ከመልካም አስተዳደር ጋር የተያያዘ ጥያቄ አለን። ሄሎ፣ የተከበራችሁ የቪኦኤ ጋዜጠኞች፣ ሰላምታዬ ይድረሳችሁ። ከዚሁ ከዲስ ጥያቄ እንደሚከተለው ይቀርባል። አቶ ኃይለማርያም በኢትዮጵያ ውስጥ ተቃውሞ ከተነሳ በኋላ ለህዝብ አንድ ነገር ብሎ ነበረ። ጥልቅ ተሀድሶ ያስፈልገናል፣ ሀብትን በከፍተኛ አመራር ደረጃ ለግል ጥቅም ማዋል አለኝ አካባቢ ብለዋል። በዚህም መሰረት ጥልቅ ተሀድሶ ያስፈልገናል ብለዋል። ያየነው ነገር ግን ሚኒስትሮችን ቦታ መቀየር እንጂ ጥልቅ ተሀድሶ አይደለም። ለምሳሌ መኩሪያ ኃይሌ ከከተማ ልማት ሚኒስትርነት ወርዶ አማካሪ የሆነ ሬድዋንም አምባሳደር እንደሆነ የሰማነው እንደ ሪፖርተር ዘገባ ማለት ነው በኢህአዴግ አነጋገር ጥልቅ ተሃድሶ ማለት ቦታ መቀየር ነው እንዴ? እነ ሙክታር ለምሳሌ ከስልጣኑ ወረደ የመልካም አስተዳደር ችግር አለ ብሎ ነገር ግን አማካሪ የሆነ ሰዎች ወይም ሚኒስትሮች ከስልጣናቸው ሲወርዱ ያጠፉት ነገር ለምንድን ነው የማይነገረው? ገንዘብ ይበላል፣ ሌላም ነገር ይሰራል። ከዛ በኋላ የወርዱና ሌላ ቦታ ነው የሚሰጣቸው። ይሄ ቀልድ አይደለም ወይ? ሁለተኛ ነገር ደግሞ ኦህዴድን በተመለከተ ከፍተኛ መቀመጫ ያለው በኢትዮጵያ ፓርላማው ኦህዴድ ነው። መቀመጫ የመያዙን ያክል ለምንድን ነው ጠቅላይ ሚኒስትር ከኦህዴድ የማይመረጠው? በየትኛውም ቦታ ኮዋሊሽን ሲፈጠር አብዛኛውን ወንበር የያዘው ነው ስልጣን የሚይዘው ወይም ጠቅላይ ሚኒስትር የሚሆነው። ከዛ በኋላ ነው መንግስት የሚመሰረተው ትልቁን መቀመጫ ይዞ። ግን እስከ ዛሬ ድረስ ጠቅላይ ሚኒስትር ከኦሮሞ ወይም ከኦሮሚያ ሲፈጠር አላየንም። ምንድን ነው የዚህ ነገር ምክንያት? በእስራኤል በጀርመን ኮዋሊሽን ሲፈጠር አብዛኛውን መቀመጫ ያሸነፈው ነው ጠቅላይ ሚኒስትር የሚሆነው። በኢትዮጵያ አይታይም። ለምንድን ነው ይሄ? አመሰግናለሁ። አቶ ጊዜው ያነሱት የሀገሪቱ ሀብትን በተመለከተ አንደኛ፣ እኔ የሀገሪቱ ሀብት በሁለት ያውም ደግሞ በአንድ ክልል ተወላጆች እና በመከላከያ ተይዟል የምለው የኦዲት ሪፖርት የለኝም እና በዚህ ላይ ትክክለኛ መረጃ በምናገኝበት ጊዜ ትክክለኛ መብራሪያ መስጠት የምንችል ይሆናል። ነገር ግን እንዲሁ አሰራሩን በምናይበት ጊዜ የኢትዮጵያ ሕገ መንግሥት ማንም ሰው የመልማት መብት እንዳለው ያስቀምጣል። የአንድ ክልል ተወላጆች ብቻ ሀብት እንዲያካብቱ የንፈቀድ ስርዓትም አይደለም ያለው። ስለዚህ እኔ እስከማውቀው ድረስ እንግዲህ ግልጽ የሆነ የኦዲት ሪፖርት ስለሌለ ጊዜ የሚፈታው ጉዳይ ይሆናል ማለት ነው። የመከላከያ በተመለከተም እንደዛው እንደምታውቀው በተለያዩ ሀገራት ውስጥ መከላከያ ትልቅ ሚና ይጫወታል። የሀገር ደህንነት ሉዓላዊነትን ከማስጠበቅ አልፎ ሀገራት በልማት እንዲያድጉ፣ ለምሳሌ እስራኤል እንደ ምሳሌ መውሰድ እንችላለን። ሌሎችም ሀገራት መከላከያቸው ኢንጂነሮችም ናቸው። መከላከያ ደግሞ ለዜጎች የቆሙ ህይወታቸውንም ደግሞ ለዜጎች ስለዚህ ህይወታቸውን ሳይሰስቱ የሚሰጡ ናቸው። ስለዚህ በእኔ እይታ እንግዲህ እነሱ ነው ሀብቴ ያዙት የተባለው እንደዚህ ከሆነ የሚገዙ በስርዓት የለም ወደምለውም ስለሚወስደን በዚህ ላይም ትክክለኛ የሆነ መረጃ መሰረቱ ራሱ በግልጽ ስለማይታወቅ በጊዜ ሂደት የምናየው ይሆናል ማለት ነው። እኔ እንደማውቀው ግን የኢትዮጵያ መከላከያ የተለያዩ ስራዎችን ወይ ደግሞ ተቋማት አሉ ኢንጂነሪንግ በጣም ሀገሬን የሚለው ስራ እየሰሩ እንደሆነ እናውቃለን። ሀብቱ ግን የማውቀው ሀብቱ የህዝብ ነው እንጂ ሀብቱ የመከላከያ እንደሆነ አይደለም ማውቀው ማለት ነው። የጥልቅ ታድሰውን ያው ቅድም ጠገሻ አለው። አንደኛ እንደዚህ ተሾሙ የተባሉ ሰዎች አንድ ነገር ማወቅ አለብን። ከቦታ በምነሱበት ጊዜ ሁሉም ስልጣናቸውን ሁሉም አይደለም፣ መመለከታቸው አለ፣ የማይመለከታቸው አለ። አንዳንዶቹ ፓርቲውን እንደ ፓርቲ ማለት ነው። ምክንያቱም ልማታዊ ዲሞክራሲያዊ መንግስት በፖለቲካም ብስለት መመራት አለበት። ዲሞክራሲ ማበልጸግ ላይ መስራት ያለባቸው ሰዎች በመልካም መተዳደር እንዲሰሩ ሀሳብ የሚያመለጩ ሰዎች የተመደቡበት ሁኔታ ይዝቷል። ነገር ግን ተጠያቂ መሆን ያለባቸው ተጠያቂ የሆኑም ማለት አይደለም። ይሄንንም እንደዚሁ ብንወስድ ጥሩ ይመስለኛል። አንድ ነገር ደግሞ ለውጡ የመጣው እኮ ሜሪት ላይ ወይ ደግሞ እውቀት ችሎታ ላይ ልብ ላይ የተመሰረተ አገልግሎት እንድሰጥ የምችሉት እድል እንድኖር ለማድረግ ነው ይሄ ደግሞ እየተደረገ እንደሆነ እናውቃለን ክልሎች ሰርቶ አልጨረሱም እየጨረሱ አሉ እስከ ቀበሌ ድረስ እስከ ሲቪል ሰርቨንቱ ድረስ በምወርድበት ጊዜ አሁን የምነሱ ጥያቄዎች ምላሽ ያገኛሉ ብዬ ነው የማምነው የጠቅላይ ሚኒስትርነትን ጉዳይ ጠቅላይ ሚኒስትርን ሁን ሌሎች ባለስልጣናት የሚሾሙበት ሂደት አለው የበላይነት ያገኘው የፖለቲካ ፓርቲ እንደ ኢህአዴግ ማለት ነው። አሰራር አላቸው። ያ ለጠያቂው ግልጽ ካልሆነ በዲሞክራሲያዊ ሁኔታ እንደምመረጥ ነው። የቴሌዘር ይሁን ተብሎ የሚደረግ አይመስለኝም። እስከማውቀቡ ድረስ ማለት ነው። ኢትዮጵያ በፓርላሜንታሪ ሲስተም እንደምትመራ ይታወቃል። ፕሬዚደንሽያል እንዳልሆነ በቀጥታ ብዛት ያለው ድምፅ ወይ ደግሞ መቀመጫ ያለው ሰው ይመርጣል። የምነት ሲስተምም አይደለም። በዛ አካሄድ የምናሄድ ከሆነ ሲሰት ሊሆን ይችላል ማለት ነው። ስለዛ እኮ ነው አሰራር አለው ያልኩት ማለት ነው። ስለዚህ ከጋምቤላም ከቤኒሻንጉል ከኦሮሚያም ከትግራይ ከደቡብም ካሉት ከአስራ ስድስት በላይ ከሚሆኑ ብሔሮች ሰው ጠቅላይ ሚኒስትር ሊሆን ይችላል። የማይሆንበት ምክንያት አይታየኝም ማለት ነው። እንግዲህ ለወደፊት የሚሆነውም ደግሞ አብረን እናያለን ማለት ነው። እሺ፣ ጠያቂያችን መስመር ላይ ናቸው ማለበል አድማጭ አበበ ባለ እንደው ከነቀምቴ አሁን እሳቸው ነበሩ። የኦሮሚያም የኦሮሚያ ቲቪ እና ኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ አባል ነበሩ ከዚህ በፊት ግን ምንም ለውጥ የሌለውን ነገር እንደ ጥሩ ነገር የቦርድ አባል እንደነበሩ ተደርጎ ሲገለጽ እንዴት ይሰማቸዋል? ለማለት ፈልጌ ነው። በድምፅ የቀረበ ደግሞ ሌላ አለ። ቶሎ ቶሎ ይቅረብሽ። ሰላም ቪዎች እንደምን አላችሁ? የምደውለው ከቨርጂኒያ ነው። ለኢትዮጵያ መንግስት ቃል አቀባይ ለሆኑት እርስዎ በኢትዮጵያ መንግስት ስም የተለያየ መግለጫዎችን እና ለጥያቄዎችን መልስ ሲሰጡ ከርመዋል። በዚህም እናመሰግናለን። የእኔ ጥያቄ ደግሞ እውነት በአሁኑ ሰዓት በኢትዮጵያ ውስጥ የኢትዮጵያ ሕዝብ እየታሰረ እየተደበደበ ነው እና በተደጋጋሚ በሚጠየቁበት ጊዜ ይሄ ነገር እየተደረገ አይደለም፣ ሕግ ፊት ማመልከት ይችላሉ እያሉ መልስ ሲመልሱ ልክ ኢትዮጵያ ውስጥ እንዳልነበሩ እና ይህን ጉዳይ ጭራሽ እንዳላዩ ሆነው ነው የሚናገሩት። እስቲ እንዲያው በእግዚአብሔርም ስም እርስዎም ከመጡበት አካባቢ ይሄ ጉዳይ በጣም አሳሳቢ በሆነ ደረጃ ሰዎች እየተሰቃዩ ነው እና በኢትዮጵያ ሕዝብ ስም እንዲያው ትክክለኛውን መልስ አይደለም ወይም ነው ብለው እንዲመልሱልኝ ነው። መልስ ካለው አመሰግናለሁ። ስጅማት ባህንን ከቨርጂኒያ እሺ፣ አቶ ስዩምን ለጥያቄያቸው እናመሰግናለን። ዶክተር ነገሪ ሌንጮ፣ ጥሩ እንግዲህ የኢቢሲ ና የኦሮሚያ በተመለከተ አንደኛ፣ ምን ስሰራ እንደነበረ ከሌሎች ቦርድ አባላት ጋር ምን ስንሰራ እንደነበረ ያው እዛ ውስጥ የነበሩ ሰዎች ስለሚያውቁ ለውጡ እንደምንጠብቀው እንዳልሆነ እኔ የምመሰክረው ስለሆነ ነገር ግን ደግሞ ለወደፊት አይለወጥም ላይ እንደማናመን እነዚህን ተቋማት የተሻለ አገልግሎት ለዜጎቻችን እንዲሰጡ መሰረት እንደተጣለ ጠያቂውም ይረዳሉ ብዬ ነው ማምነው። ምናልባት ከተወሰነ ጊዜ በኋላ እነዚህ ተቋማት ይዘታቸው ሁሉ ነገሩ ተሻሽለው ሊያዩት ይችላሉ ብዬ ነው ማምነው፣ እና ተስፋ ባይቆርጡ እና ቢጠብቁ ጥሩ ነው። ነገር ግን እኔ ያልኩት ለእኔ ምዝጋና ይቅረብልኝ እያልኩ ስላልሆነ ትልቁ ነገር እነዚህ ተቋማት የሕዝብ ተቋማት ስለሆኑ ሕዝብ የሚጠብቅባቸውን አገልግሎት እንደሚሰጡ ቸው ቢያበረታቱና የድርሻቸውን ቢወጡ ጥሩ ይመስለኛል። አስተያየት እየሰጡ ቢሆን ማለት ነው። አሁንም ደግሞ በተሰጠኝ ኃላፊነት የተሻለ አገልግሎት እነዚህ ተቋማት እንዲሰጡ የበኩሌን ድርሻ እወጣለሁ። በዛው ብናልፈው ጥሩ ይመስለኛል። ሌላ አሁን የተነሳው ኢትዮጵያ ውስጥ ሰዎች የተደበደቡ፣ የታሰሩ፣ የሞቱ ለተባለው ችግር አልነበረም ብዬ የተነገርኩበት ጊዜ አልነበረም። ችግሮቹ የሚከሰቱበት ሁኔታ ሊለያዩ ይችላሉ፣ ምክንያቶቹ ሊለያዩ ይችላሉ። እኔም እንደ መንግስት አካል አንድ ሰው እንኳን እንዲገደልም አላምንበትም። ምክንያቱም ንብረት መተካት እንችላለን፣ የሰው ህይወት ግን መተካት አንችልምና በዚህ ላይ የመንግስት አቋም እንደሆነ አድርገን የኢትዮጵያ መንግስት የኢትዮጵያን ዜጎች እየገደለ ነው ብለን መደምደም አንችልም። ስህተቶች ይፈጠራሉ። እነዚህ ስህተቶች ደግሞ በማን ተከሰቱና ተጠያቂ መሆን ያለበት ማን እንደሆነ መንግስት እንዲጣራ ጥረት እያደረገ እንደሆነ እና በሂደት ደግሞ ለህዝብ ሪፖርት እንደሚደረግም እንዲያውቁ ፈልጋለሁ። ነገር ግን ተቋማት አሉ። አሁን ሰዎች ሄዶ አቤት ማለት ይችላሉ በምንልበት ጊዜ ኮማንድ ፖስት ማለት ዞሮ ዞሮ ከሌላ ሀገር የመጡ አይደሉም። እነሱም የህዝብን ጥያቄ ለመመለስ የተቀመጡ ናቸው። እነሱም ብቻ ሳይሆኑ ደግሞ በፊት የነበሩት ከፌዴራል እስከ ቀበሌ ድረስ ችግሮች ቢኖሩ እንኳ መንግስት አሁን እያስተካከለ ያለው የቢሮክራሲ ቅድም ለተነሳው ችግር መንግስት ራሱ አምኖ እያስተካከለ እንደሆነ እንዳለ ሆኖ እነዚህ ተቋማት ስራ አቁሟል ማለት አይደለም እና ዜጎች ራሳቸው ተጠይቆ ቢመልሱ ጥሩ ይመስለኛል። አልፎ አልፎ ችግሮች የሚፈጠሩት በስሜታዊነት በይግ ተጠያቂ የሆነው መካል የጸጥታው መካል አንዳንድ ጊዜ በሚፈጸመው ስህተት አይከስትም ማለት አይደለም። ይሄ ግን የመንግስት ተቋም ነው ብለን የግለሰቦችን መደምደም ትክክል አይደለም እና የጸጥታ አካሉም ይሁን ግለሰቦች ከሕግ በላይ ስለሆኑ ይህንን በሂደት የምናየው ይሆናል እና በፈጣሪ ስም ስላሉ እኛም ያው እንደምታውቀው ኢትዮጵያ ሕዝብ በፈጣሪ የሚያምን እንደሆነ እናቃለን። እዚህ የመንግስት አካል ስለሆነን ያንን የምንክደው እና የሌለ ነገር የምንናገር አድርጎ ባህይ ጥሩ ነው ለማለት ነው። እሺ ዶክተር ነገሪ እንደው አንድ ነገር ለማስገንዘብ ያህል ልብ ብለው እንደሆን ጥያቄዎቻችን አሁን የሚሽከረከሩት በብዛት ጥያቄ መጣለን በሰው መብት ዙሪያ ነው። በዚህ በሬዲዮ ጣቢያ እንኳ ሶስት ልጆቹን ስላጣ አንድ ሰው ሶስት ልጆቹ በታጣቂዎች ስለተገደሉባቸው ወላጆች ዘግበናል። ልጇ ተገሎባት የልጇ አስከሬን ላይ ቁጭ በይ ስለተባለች እናት ዘግበናል እና ዞሮ ዞሮ የሰው ጥያቄ እኔ እንደሚመስለኝ የሚያመለክተው ምንድን ነው ይህን የሚሰሩ ሰዎች ይጠየቃሉ ወይ እርስዎ ባሉት ግልፍተኛ ሆነውም ይሁን በሆነ ነገር ተጋጭተውም ይሁን እርሶም ቀደም ሲል እንዳሉት ሀብት ይተካል የሰው ልጅ ግን አይተካም መንግስት ደግሞ ለአንድ ህዝብ ጠለላ ነው ታዛዥና ተንከባካቢ ነው እንጂ ግን እንዲህ አይነቱ ሁኔታዎች በሚከሰቱበት ጊዜ ሰዎች ተጠያቂ ይሆናሉ ወይ? ለሚወስዱት እርምጃ ለፍርድ ይቀርባሉ ወይ? ይቀጣሉ ወይ? ይታሰራሉ ወይ? እስከ ዛሬ ድረስ ነጻ እርምጃ ሰው ላይ የወሰደ ሲዘገብ እንግዲህ በሚዲያ አልሰማንም። እገሌ ሰዎችን እንዲገሎ እርምጃ ተወስዶበታል የሚል ለነሳሽው ጥያቄ ያው በተለያዩ ጊዜ እንደተነሱ አታውሳለሁ አሁን በጣም ጸያፊ የሆነ ሰውን ገድለው በሰው ሬሳ ላይ ተቀምጦ የሚባለው ይህ ከአንድ ኢትዮጵያዊ የምንጠብቀውም አይደለም። እንደዚህ አይነት ተግባር ፈጽሞ ተጠያቂ አይሆንም ብሎ ሰው ካሰበ ይሄ ትክክል አይደለም እና ተጠያቂ የሆኑ ሰዎች በግልጽ ፐብሊካል ሆነ ለሕዝብ አልታወቀም ለሚባለው በሂደት አጣርተን ይህንን መረጃ ሕዝቡ እንዲሰማ ማድረግ ይቻላል። አንድ ነገር ግን የህግ የበላይነት ሰዎችን በዘር፣ በሃይማኖት፣ በየትኛውም በቀለም አይለይም። ይሄ እንዲያድግ ነው ኢትዮጵያ ውስጥ የምንፈልገው የህግ የበላይነት መኖር አለበት። ስለዚህ የሰው ልጅ በግፍ ተገድሎ የገደሉ ሰዎች ተጠያቂ የማይሆኑበት ምክንያት የለም። መከላከያ ሰራዊቱም ቢሆን ፖሊሲዎች ደግሞ የተፈለጉት የዜጎችን ደህንነት ለመጠበቅ እንደሆነ መታወቅ አለበት። በአንድ በኩል የዜጎቻችን አመለካከትን በዛው መሰረት መቀረጽ አለበት። ስህተቶች በሚፈጠሩበት ጊዜ ግን ማንም ሰው እንደምጠየቅ በግልጽ መታወቅ አለበት። ያልታወቀ ነገር ደግሞ ሂደቱን ጠብቆ ለሕዝብ ይፋ ይሆናል እና ይህንም በዚሁ መልኩ ብንረዳ ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎሄርዝ አጭር ሞገድና በናይል ሳት የምናስተላልፍላችሁን ጋቢና የሚል ፕሮግራማችንን እንድታዳምጡ እንጋብዛለን። ከምሽቱ አንድ ሰዓት እስከ ምሽቱ አንድ ሰዓት ተኩል በ1431 ኪሎ ሄርዝ መካከለኛ ሞገድ ላይም ታገኙናላችሁ። ሙዚቃን ጋብዛችሁና ወደ ጥያቄዎቻችሁና መልሶቻቸው እንመለሳለን። ሁንዴትናናምቶ ሁንዴትናናምቶ aajirta aabubbeetti naannaamtoo bubbeen in dabarsa qummeet kajatamsa buteen si qaqamsa asiifachi dabu Bipuisi kponno pe ejibuunwa, ndaamu wa mbu, mbu kpokkuraa, mbu kpokkuraa, mbu kpokkuraa, mbu kpokkuraa, mbu kpokkuraa, mbu kpokkuraa, mbu kpokkuraa, mbu kpokkuraa, mbu kpokkuraa, mbu kpokkuraa, mbu kpokkuraa, mbu kpokkuraa, mbu kpokkuraa, mbu kpokkuraa, mbu kpokkuraa. do buta kala, that, buta kala. put that, yado not yado that,

የኢትዮጵያ የመንግሥት ኮሚዩኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ዶክተር ነገሪ ሌንጮ ናቸው። በኢትዮጵያ ወቅታዊና የተለያዩ ጉዳዮች ላይ ላተኮሩ ጥያቄዎቻችሁ መልስ እየሰጡ ያሉት አዘጋጅና አቅራቢዋ ትዝታ በላቸው ነች። ጤና ይስጥልኝ፣ ቪዎች እንደምን አላችሁ? ጥያቄ ለዶክተር ነገሬ ሌንጮ እና ለትዝታ ይህን ጥያቄ አንቺ የምትመልሽልኝ ደስ ይለኛል። ለትዝታ የሚሆን ጥያቄ ምንድን ነው? አብርሃ ደስታና በፍቃዱ ኃይሉ በአንቺ ፕሮግራም ላይ ቀርበው ኢንተርቪው ከተደረጉ በኋላ በፍቃዱ እስር ቤት ገብቷል። የታሰረበት ምክንያት ቪኦኤ ላይ በመቅረቡ ነው። እና ይህንን ጉዳይ ለምን እንደሆነ ቪኦኤ መጠየቅ የለበትም። ሁለተኛው ጥያቄ ይሄንን ጥያቄ ለዶክተር ነገራ ሌንጮ ነው። አብርሃ ለምን አልታሰረም? አይደለም ማናቸው መታሰር የለባቸውም። በፍቃዱ ኃይሉ ሲታሰር አብርሃ ደስታ አልታሰረም። ለምን ታሰረው? ሁለቱ መታሰር የለባቸውም። ህዝቡ በአሁኑ ሰዓት የአንድ ዘር የአምባገነንነት ነው እየተባለ እንደዚህ አይነቱ መንገድ ምን ማለት ነው? ሌላ ሁለተኛው ጥያቄ ለአቶ ነገሪ ሌንጮ ቪኦኤ የአማርኛ ፕሮግራም ዘጋቢዎች አሉት። አንድ ከአዲስ አበባና ከትግራይ ለምን ከሌሎቹ ግዛቶች ውስጥ ለምን አልተፈቀደለት እንደ ተከለከላቸው ከዚህ በፊት ሰምቻለሁ። ለምንድን ነው የአንድ ጎሳ መንግስቱን አያመለክትም ብለው ያምናሉ? ይህን ነው። አመሰግናለሁ። ዶክተር ነገሪ በፈቃዱ ኃይሉን ጉዳይ በተመለከተ ዝም ብሎ የስሚ ስሚ አይደለም። በፈቃዱ ኃይሉ ለጠበቃው ለአቶ አመሀ መኮንን ኮማንድ ፖስቱ ሲይዘኝ የነገረኝ ቪኦኤ ላይ ቃለ ምልልስ ሰጠህ ብሎ ነው ብሏል። ግን እስቲ እርሶ ይሄንን ይመልሱልን። ሌላው እኛና እርሶ ልንነጋገረው የሚገባ ጉዳይ ነው፣ ኢትዮጵያ ውስጥ ለምን ቮይስ ኦፍ አሜሪካ በርካታ ዘጋቢዎች አይኖሩትም የሚለውና ቢመልሱልኝ። ጋዜጠኞችን በተመለከተ እንግዲህ የሀሳብ ነጻነት የፕሬስ ፍሪደም የምንለው የማምንበት ዛሬ በዛ ምክንያት ስታሰሩ እንዴት ነው የምትሰማው? ቅድምም ገልጬ ያለው አንድ ጋዜጠኛ ኃላፊነቱንና ግዴታውን አውቆ ምሰራ ከሆነ በዛ ምክንያት መታሰር የለበትም። ታስሮም ከሆነ ደግሞ በሕግ ደት ታይቶ ነጻ የሚወጣበት ሁኔታ ይኖራል። ከዛ ውጪ ግን ጋዜጠኛ ሳይሆኑ ጋዜጠኛ እንደሆኑ አድርጎ የጋዜጠኛን ካባ ለብሶ ሌላ ነገር የሚሰሩ ካሉ ደግሞ ስራቸው እንዲያወጣቸው ይሆናል። እንደዛው ብንሰው ጥሩ ይመስለኛል። ኢትዮጵያ ውስጥ ግን ጋዜጠኝነት ሙያው በትክክል ማዕከል ሆኖ የህዝብ ፍላጎት እንዲያገለግል እኔ የሚወክለው ጽሕፈት ቤትም የምንሰራበት ይሆናል። በአጠቃላይ ሚዲያና የመረጃ ማዕከላቱ ይሄንን ለማሻሻል ጥረት ይደረጋል ወደፊት ማለት ነው። ቪኦኤ ኮረስፖንደንቶች በተመለከተ ከስልሳ በላይ የሚሆኑ የውጭ ተቋማት በኢትዮጵያ ውስጥ ኮረስፖንደንቶች አላቸው። እነዚህ ተቋማት ወደ መቶ ሰላሳ ሰባት የሚሆኑ ጋዜጠኞች በኢትዮጵያ ውስጥ በኮረስፖንደንትነት የሚሰሩ አሉ። ወደ ቪኦኤ በሚመጣበት ጊዜ አንድ የእንግሊዝኛ፣ ሁለት የአማርኛ፣ አንድ ደግሞ የትግርኛ አላቸው። ሌሎችም ቢሆን ደግሞ ኮረስፖንደንት እንዳይልኩ የተከለከሉበት ሁኔታ ካለ እኔ ለመጠየቅም ጥረት አድርጌ ነበር። ይሄንን እንደዚህ አይነት ሁኔታ ካለ ማለት ነው። በተሰጠኝ መረጃ መሰረት ቪኦኤ የምልካችው ከሆነ ለምሳሌ ኦሮሚያ ከዚህ በፊት የቪኦኤ ኮረስፖንደንት እንደነበረው አውቃለሁ። ከተወሰነ ጊዜ በኋላ ግን አልነበሩም። አሁን ፍላጎቱ ካለ እኔ ባለኝ መረጃ የሚከለከሉበት ምክንያት የለም። ነገር ግን የጋዜጠኝነትን መርሆ፣ የሙያውን ስነ ምግባር ጠብቆ የሚሰሩ ኮረስፖንደንቶች ነገም ቢሆን እንደሚበረታቱና መንግስት ለይቶ እንደማይሰጣቸው ሀሳብ መስጠት ይችላለሁ ማለት ነው። እልል ልበል እና በዚህ ጉዳይ ላይ የበፈቃዱ ሀይሉን መታሰር በተመለከተ የሚሰጡኝ አስተያየት አለ? ጠያቂው ላቀረበው ጥያቄ አሁን ቅድም ገልጬ አለው እኮ በፈቃዱም ይሁን ሌሎች ዶክተር ነገሬ በፈቃዱ ሀይሉ ጉዳይ ግን በጋዜጠኝነት ስራው አይደለም የተያዘው። የአሜሪካ ድምጽ ራዲዮ ላይ እንደዚሁ በዚሁ በጥያቄው መልስ ዝግጅት ላይ ከአብረሃ ደስታ ጋር ቀርቦ ቃለ ምልልስ አደረገ። በወቅታዊ የወጣቶች ሁለቱም ወጣቶች ስለሆኑ አቀረብ ናቸውና፣ ወጣቶች፣ የኢትዮጵያ ወጣቶች በአስቸኳይ ጊዜ አዋጁ ስር ያሉበትን ሁኔታ ነው ያነጋገር ናቸው እና በፈቃዱ ኃይሉ ወዲያው ታሰረ። ሲታሰር ኮማንድ ፖስቱ የነገረው በአሜሪካ ድምፅ ራዲዮ ላይ ቀርበ ስለተነጋገርክ ነው ብለውታል እና ይሄን ደግሞ በፈቃዱ ኃይሉ ለጠበቃው ነግሯል። በጻፈው አይደለም ቪኦኤ ላይ የአሜሪካ ድምፅ። አሁን ይሄ ሂደት እኮ እክል እንደዚህ ብለዋል የሚባለው እንጂ ያለቀለት ጉዳይ አይደለም። ኮማንድ ፖስቱ እንደዚህ ብለዋል። ኮማንድ ፖስቱ ውስጥ አንድ ሰው እነዚህ ብሎ ሊሆን ይችላል። ከተጣራ በኋላ ምን ሊሆን ይችላል? ስለዚህ ጥብቄን የምንሰማው ጉዳይ ይሆናል። ለቪኦኤ መረጃ የሰጠው ሰው ሁሉ ይታሰራል ከተባለ፣ ታዲያ ለምንድን ነው ስንሰጣቸው እየከረምንና ጋዜጠኛ ስላልሆንን ነው? ሌሎችስ መረጃ የምሰጧቸው ሰዎች ለምንድን ነው ያልታሰሩ? ይሄ ምክንያት ሊሆን አይችልም። ነገር ግን ይህንን ጉዳይ የያዙት ሰዎች ለቪኦኤ የሰጠው መረጃ ይዘቱ ምን ይመስላል የምለውን አጣርቶ፣ ምናልባት ከአስቸኳይ ጊዜ አዋጁ ገደብ ጋር የተያያዘ ከሆነ በዛው ምላሽ የሚሰጠው ይሆናል ማለት ነው። ይሄ ደግሞ ሂደቱ ቢፈጥንና ትክክለኛ ውሳኔ ቢሰጠው ሁላችን እንፈልጋለን። ይሄንን እኛም ተከታትለን መረጃውን ስናገን ልንሰጣቸው እንችላለን። በምን ላይ እንዳለ ግን አሁን በሌለኝ መረጃ ላይ መናገር አስፈላጊ ነው። እሺ፣ በጣም ነው የማመሰግነው። የወልቃይት ጉዳይ ግን በጣም በብዙ አድማጮች ነው የተጠየቀው። በኢሜይል በድምፅ እንዲሁም በፌስቡክ መጥቶልናል። መንግስት የወልቃይትን ጥያቄ የትግራይ ክልል እንዲፈታው ማድረጉ ትክክል አይደለም የሚል ጥያቄ ከበርካታ አድማጮች መጥቷል። ምክንያቱም የትግራይ ክልል ያ አካባቢ የኔ ነው ስለሚል፣ የትግራይ ክልል እንዴት አድርጎ ነው ይህንን ጥያቄ የሚያስተናግደው? ፌዴራሉ መንግስት ሊፈታው ይገባል የሚል ጥያቄ አላቸው። ይሄንን በአጭሩ ለመመለስ የወልቃይት ጉዳይ እንደሚታወቀው የማንነት ጉዳይ እንደሆነ ነው ባለኝ መረጃ። የማንነት ጉዳይ ደግሞ ለክልል ምክር ቤት ነው መቅረብ ያለበት። ወልቃይት በትግራይ ክልል ውስጥ እንዳለ እና ይህንን ጥያቄ የሚያቀርቡት ሰዎች ጥያቄውን ፎርማሊ በትክክል ለትግራይ ክልላዊ መንግስት ምክር ቤት ካቀረቡ በኋላ ምላሽ መስጠት ያለበት የትግራይ መንግስት ነው መጀመሪያ ምክንያቱም ህገ መንግስቱ ስለሚፈቅድ ነው። የትግራይ መንግስት የእኔ ነው ስላለ ሳይሆን ህገ መንግስቱ ስለሚፈቅድ ነው። ባሉበት ክልል ነው ጥያቄው መቅረብ ያለበት እንደሚለው። ከዚያ በኋላ ምላሹ እንኳን ካልሰጣቸው ወይ ደግሞ በምላሹ ካልረኩ ለፌዴሬሽን ምክር ቤት አልፎ ጥያቄያቸውን መቅረብ ይችላሉ። ይሄ ነው የወልቃይት ጉዳይ ከሆነ ማለት ነው። የወልቃይት ኮሚቴን በቪኦኤ ላይ አነጋግረን ነበረ መጀመሪያ። እንዳውም እነሱ ልክ እንደተባለው ያደረጉት የትግራይ ምክር ቤት ድረስ ሄደው ነበረ እና የማንነታቸው መከበር እንዳለበት ጥያቄ ያቀረቡት መጀመሪያ ለትግራይ ክልል ምክር ቤት ነው። የትግራይ ክልል ምክር ቤት ነው ወደ ወልቃይት የመለሳቸው። ወልቃይት ውስጥ መሰብሰብም ሀሳባችንን መግለጽም ስላልቻልን ነው፣ የአካባቢው ሹማምንት አላሰራ ስላሉን ወደ ፌዴሬሽን ሄድን ነው የሚሉት እና እንግዲህ አሁን የወልቃይት ኮሚቴ አባላት ገሚሶቹ እስር ቤት ናቸው ገሚሶቹ ተሰደዋል እና ይሄ ጉዳይ እንዴት ይፈታል ብለው ነው የሚያስቡት እስኪ ይሄንን መልስ ይስጡ ጥሩ የማንነት ጥያቄ ያው በህገ መንግስቱ ላይ እንደተቀመጠው መጀመሪያ መቅረብ ያለበት ጥያቄ ያላቸው አካላት ያሉት ክልል ውስጥ ነው የወልቃይት ጉዳይን በተመለከተ እንደዛው ለትግራይ ክልላዊ መንግስት መቅረብ እንዳለበት ነው እንግዲህ በህጉ መሰረት ማለት ነው። ነገር ግን አሁን ኮሚቴው ጥያቄ አቅርቤናል እንደሚሉ ነው ያነሳችልን። ይህንን ለማጣረጥ ጥረት አድርገን ነበር እና ከትግራይ ክልላዊ መንግስት የምናገኘው መረጃ ደግሞ ፎርማሊ ጥያቄ አልቀረበልንም የሚል ስለሆነ አሁንም ደግሞ ኮሚቴው ጥያቄያቸውን የማቅረብ መብት ስላላቸው በህገ መንግስቱ አግባብ ጥያቄያቸውን ቢያቀርቡ ነው የሚሻለው መፍትሄ ለመሆን ማለት ነው። ምክንያቱም ከዛ ምላሽ ካልተሰጣቸው እንኳን በህግ መሰረት ወደ ፌዴሬሽን ምክር ቤት መምጣት ይችላሉ። ጥያቄ ቀርቦላቸው አላስተናገዱንም የምልም ነገር ካለ ያ ትክክል መሆኑን ማረጋገጫ ይዞ ለሚመለከተው አካል ማመልከት የሚጠበቅባቸው ይመስለኛል። ምክንያቱም አሁን ከህገ መንግስቱ አልፎ በሌላ መንገድ ይሄንን ጉዳይ መፍታት የምንሞክርበት አሰራርም ያለ አይመስለኝም እና እኔ ያገኘሁት መረጃ ይሄንን ነው እና ማጣራት ያለበትን አጣርሶ በዛም በኩል ብከሄድበት የተሻለ ይመስለኛል ማለት ነው። እሺ፣ አመሰግናለሁ። እስቲ አሁን በድምፅ የመጣ አንድ ጥያቄ ላሰማሁት። ቪኦኤ ብለው ነኝ። ለጥያቄው መልስ ሁለት ጥያቄ ለዶክተር ነገሪ ለንቸ አለኝ አንድ በቅርቡ በኦሮሚያ እና በአማራ ክልል በተከሰተው ሁከት ብዙ ንብረት ተቃጥለዋል። የኔ ጥያቄ የወደመው ንብረት በገንዘብ ሲተመን ስንት ሚሊየን ወይም ቢሊየን ሊሆን ይችላል? ስንት ሺህ ሰዎች ነው ከስራ ውጭ ሆነው ለረሀብ የተጋለጠው? ሁለት የዶክተር መራራን መታሰር ምክንያት በማድረግ የአውሮፓ ህብረት አባል አና አናጎምሽ እና አንድ የአሜሪካ የህግ መወሰኝ አባል የኢትዮጵያ መንግስትን ኮንነዋል። ጋዜጠኞችና የፖለቲካ እስረኞች በአስቸኳይ እንዲፈቱም አዘዋል። ታዲያ የኢትዮጵያ መንግስት ለዚህ መልስ ለምን አይሰጥም? አመሰግናለሁ። የመጀመሪያውን ጥያቄ በተመለከተ እንግዲህ እሳቸው የጠየቁኝ በቁጥሩ ደረጃ ነው። እንደሚታወቀው በዚህ በተከሰተው ሁከት ምክንያት ንብረት እንደወደመ ይታወቃል። በቀላል ገንዘብ የማይገመት ንብረት ነው የወደመው። ከዛ ባሻገር ግን ከዛም በፊት ንብረት ከመውደሙም በፊት በዛም ጊዜ የጠፋው የሰው ህይወት ነው ትልቅ ጉዳት፣ የበለጠ ጉዳት ሆኖ ለመንግስትም የሚሰማው ዜጎቻችንም ደግሞ ያሳዘነው ማለት ነው። እንግዲህ ቁጥሩ በምመለከተው አካል የሚታወቅ ይሆናል። ቁጥሩ ላይ አሁን ሲስ ባናደርግ ጥሩ ይመስለኛል። ነገር ግን ቀላል ጥፋት አይደለም ማለት ነው። እንደሚታወቀው በአንድ ዲሞክራሲያዊ ስርዓትን በማሳደግ ወይ ደግሞ በዚህ አመራር በማደግ ላይ ላላት ሀገር ችግሮች ቢኖሩም ችግሮች በዚህ መልኩ ለመፍታት መሞከርም ተገቢ እንዳልሆነና ለወደፊትም ደግሞ በኢትዮጵያ ታሪክ ውስጥ እንደዚህ አይነት ችግር እንዳይፈጠር መስራት እንደሚጠበቅብን እና የዲሞክራሲ ባህል እንዲያድግ ትኩረት ተሰተንበት ወጣቶቻችን ላይ እንደምንሰራ በየትኛውም የመንግስት አካል የጸጥታም አካል ደግሞ የሕዝብ ጥቅምን ቅድማ በመስጠት የሕዝብ ክብርን በመጠበቅ አስፈላጊ የሆኑ ሕጋዊ የሆኑ እርምጃዎች ብቻ ጥንቃቄ በተሞላበት ሁኔታ ለህዝብ ጥበቃ ተደርጎ ለዜጎች ጥበቃ ተደርጎ እንዲወሰዱ የሚደረጉበት ሁኔታ ይቀጥላሉ ማለት ነው። ስለዚህ እንዲሁ ከፍተኛ ጉዳት እንደደረሰ በመረዳት ጉዳቱ ደግሞ ዛሬ ላለን ብቻ ሳይሆን ለትውልድም የሚ ጉዳት ነው። ነገር ግን ከዛ ጉዳት ለመውጣት ደግሞ ባለሀብቶችም ሆኑ ዜጎቻችን በመረባረብ የወደመውን ንብረት ፋብሪካዎችም፣ የግለሰቦችም ጭምር ወደ ቦታው እንዲመለስ ጥረት ተደርጓል። ይሄ ነው ያለው መረጃ ማለት ነው። የዶክተር መረራን ጉዳይ ከዚህ በፊትም ለመግለጽ እንደተሞከረው ዶክተር መረራ መንግስት እንደ ማንኛውም ተፎካካሪ ፖለቲካ መሪ ጥበቃ ያደርግላቸው የነበረና እንደ አንድ ዲሞክራሲ እንዲያድግ የራሱን ሚና እንደሚጫወት ግለሰብ ትልቅ ክብር እንዳለው ይህ ይታወቃል። ምክንያቱም ይሄንን የምልበት ምክንያት አለን እስካሁን በዚህ ፖለቲካ ፉክክር ውስጥ ከዶክተር መረራ ትንሰማቸው የነበሩ ብዙ ነገሮች ለእስር አልዳረጋቸውም ማለት ነው። መንግስት ደሳቸውም ሌላ እንደምሰጣቸው ጥበቃ እንደሚያደርግላቸው የሚቃወሙትን በነጻነት እንድቃወሙ እንደምፈቅድላቸው የሚያሳይ ይመስለኛል። ነገር ግን በአሁኑ ጊዜ ታሰሩ በሚባልበት ጊዜ ትልቅ አጀንዳ ሆኖ የተነሳው መታሰራቸው ነው እንጂ ለምን እንደታሰሩ አይደለም። እኔ ባለኝ መረጃ ዶክተር መረራ የታሰሩት ከአስቸኳይ ጊዜ አዋጅ ጋር የተያያዘ ያሁን ደግሞ የኢትዮጵያ ፓርላማ አሸባሪ ብሎ ከፈረጃቸው ተቋማቱ ሽብርተኛ ተቋማት ጋር ግንኙነት ማድረግ ከእነሱ ጋር ማሰር እየተከለከለ በመሆኑ ተጠርጥሮ በቁጥጥር ስር ውለዋል። አሁን በሕግ ከለላ ውስጥ ስር ስላሉ ዶክተር መረራ በዚህ ተጠርጥሮ እንደታሰሩ ነው አሁን የሚያውቀው። ምርመራ ተደርጎ በሕግ ፊት ደግሞ የቀረበባቸው ክስ በስር ያቆያቸዋል፣ በአጭር ጊዜ ውስጥ ነጻ ያወጣቸዋል የሚለውን የህግ ሂደት ስለሆነ ያንን መጠበቅ ይሻላል። ሌላው እንግዲህ ተከሰቱ የተባሉት የውጭ ሀገር ወጡ የተባሉ ሪፖርቶችን፣ ኢትዮጵያ ውስጥ ያለው ችግርም ይሁን መልካም ነገር ምስክር ሊሆኑ የሚችሉት የኢትዮጵያ ዜጎች ናቸው። ብዙ ጊዜ ግን ትርጉም የሚሰጣቸው ያሱ ፍላጎት ያለው መረጃ የሚሰጥ አካልን መሰረት በማድረግ የሚዘጋጁ ሪፖርቶች ናቸው። አና ጎሜዝ አይደለም ኢትዮጵያን የቀየረችው። የኢትዮጵያ ዜጎች በለፉት በሰሩት መሪዎችና ህዝቦች አንድ ላይ ሆኖ በሰሩት ነው ዛሬ የምናያቸው ለውጦች ማለት ነው። ለዚህ ምስክርነት የማይሰጡ ውጭ ሆነው በየጊዜው ሪፖርት የሚያወጡ የኢትዮጵያን ጥቅም የሚያስከብሩ ናቸው ብለን አንጠብቅም። ነገር ግን ደግሞ እንደሚታወቀው ዶክተር መረራም ጨምሮ ሌሎች ተፎካካሪ ፖለቲካ መሪዎች ስራቸው በአግባቡ እንዲሰሩ ይበረታታሉ። ምክንያቱም ኢትዮጵያ ዘላቂ የሆነ ሰላምና ዘላቂ የሆነ ትክክለኛ ዲሞክራሲ ሊኖር የሚችለው የመድበር ፓርቲ ስርዓት ሲገነባ እንደሆነ መንግስት ይህንን ጠንቅቆ ያውቃል። ስለዚህ የእሳቸው መታሰር ጠቅላላ የተፎካካሪ ፓርቲዎችን ማፈን ነው ብሎ መደምደምን ትክክል ስላልሆነ የህግ ሂደቱን ጠብቀን ውጤቱ ቢናየው ጥሩ ይመስለኛል። የፖለቲካ ፓርቲዎች ሚናቸውን እንድወጡ እንዲወጡና ህዝባችን ምርጫ እንዲያገኝ ይፈልጋል መንግስትም ማለት ነው። ዶክተር መረራን በተመለከተ የተቃዋሚ ፓርቲ መሪዎች ትላንት ደግሞ መድረክ ባወጣው መግለጫ ዶክተር መረራ ወደ አውሮፓ ህብረት የሄዱት በአውሮፓ ህብረት ተጋብዘው ነው። አንድ ግለሰብ እንደውም የመድረክ መግለጫ እንደሚለው እንኳን ወደ አውሮፓ ህብረት ተጋብዞ የሄደ የፖለቲካ መሪና የሰንበቴ ጠጪ ዜጎች እንኳ አንድ ሰው ተጋብዞ እኔ እዚህ ጋር ልቀመጥ እኔ እዚህ ጋ ልቀመጥ ማለት አይችልም። ጋባዡ ያስቀመጠበት ቦታ ነው የሚቀመጠው። ወንጀላቸው ከዶክተር ብርሃኑ ነጋ ጎን መቀመጣቸው ከሆነ ይሄ ትክክል አይደለም። የአውሮፓ ህብረት ጋብዞ ያነጋገራቸው፣ የኢትዮጵያ መንግስት ደግሞ ቪዛ ሰጥቶ የላካቸው መሆኑ ይታወቃል የሚል ክርክር አለ። ዶክተር መረራ ብዙ ጊዜ ወደ ውጭ ሀገር ተጉዞ በሰላም ተምልሶ ስራቸውን ሲሰሩ እንደነበረ ይታወቃል። ይሄኛው አሁን ይህንን መግለጫ የሚሰጡ ሰዎች የአስቸኳይ ጊዜ አዋጁ ይዘት ምን እንደሆነ መመርመር የሚያስፈልግ ይመስለኛል። ከዶክተር ብርሃኑ ጎን ከተቀመጡ ነው ብሎ መደምደምም ትክክል አይመስለን የሚደረገው ምርምራ ውጤት የሚያሳየው ይሆናል ከዶክተር መረራ የሰጠውን ቃል አልሰማንም ለወደፊት ግልጽ ሲሆን የምንሰማው ይሆናል ማለት ዶክተር ነገሪ ሌንጮ ዶክተር መረራ ከተያዙ አንድ ሳምንት አለፈው ዛሬ ድረስ ጠበቆቻቸው ሊያገኟቸው አልቻሉም ሊያነጋግሯቸው አልቻሉም ይሄስ እንዴት ይታያል? በአገሪቱ የፍትህ ስርዓት ዶክተር መረራ የጠየቃቸው የለም የሃይማኖት ፍርድ ቤት እንደቀረቡ ክስ እንደተመሰረተባቸው የሰማሁበት ሁኔታ አለ። ምናልባት ከጠወቃቸው ጋር መገናኘት አልቻሉም ለሚባለው ያው ይሄ የህግ ሂደቱ ምላሽ የሚሰጠው ይሆናል ማለት ነው። የአስቸኳይ ጊዜ ስለሆነ ህግ ይጣሳል ማለት አይደለም። ነገር ግን የአስቸኳይ ጊዜ አዋጅ ደግሞ የሚፈልገው አሰራር አለ። ያንንም በትክክል ማወቅ አለብን ማለት ነው። ስለዚህ አንደኛ መንግስት ፈልጎ እንደማያስራቸው ግልጽ መደረግ አለበት። የዶክተር መረራ መታሰር ምክንያቱም ሆኔ ውጤቱ ምን እንደሚሆን በህግ የተያዘ ጉዳይ ስለሆነ ያኔ መግለጫ ትደርሰን የምንሰጠው ይሆናል ማለት ነው። ተሳታፊዎቻችንን፣ እንዲሁም ዶክተር ነገሪ ሌንጮን ባልደረባዬን ትዝታ በላቸውንና እናንተንም አድማጮቻችንን ላመስግንና ለዛሬ ላሰናብት። በነገው ምሽት ከቀሪ ጥያቄዎችና መልሶቻቸው ጋር ዶክተር ነገሪ ይመለሳሉ። ሙዚቃን ጋብዛችኋል።

You in a will You in a heart and I'll አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በጋናው ፕሬዚደንታዊ ምርጫ ያሸነፉትን የተቃዋሚ ፓርቲ መሪ ናና አኩፎ አዶን ዛሬ ስልክ ደውለው እንኳን ደስ ያለው ብለዋል ለተሰናባቹ ፕሬዚደንት ጆን ድራማኒ ማሃማም በመደወል በምርጫው ወቅት ውጥረቶችን በማርገብና ሰላም በማስፈን ስለተጫወቱት ሚና አመስግነዋል። የዩናይትድ ስታትስ የውጭ ጉዳይ መስሪያ ቤትም ተመሳሳይ መልእክት አስተላልፏል። መስሪያ ቤቱ ለጋና ሕዝብም ምስጋናውን አቅርቧል። ይበንዲ እንዳለ የጋምቢያው ፕሬዚደንት ያህያ ጃሜ ቃል በገቡት መሰረት የምርጫውን ውጤት እንዲቀበሉ የአፍሪካ ኅብረት ጥሪ አስተላልፏል። የኮሚሽኑ ሊቀመንበር ኮሰዛና ድላሚኒ ዙማ መልእክታቸው ፕሬዚደንት ያህያ ጃሜ ለአዲሱ የጋምቢያ ፕሬዚደንት ስልጣኑን በሰላማዊ መንገድ እንዲያስረክቡ አጥብቄ እጠይቃለሁ ብለዋል። ጃሜ ከአስር ቀናት በፊት በምርጫው መሸነፋቸውን አምነው ከተቀበሉ በኋላ ትላንት ሐሳባቸውን የቀየሩት በምርጫው ሂደት ሊታረሙ የማይችሉ ያሏቸው ስህተቶች በኮሚሽኑ ባለሥልጣናት በመገኘታቸው መሆኑን አስረድተዋል። በመሆኑም ለተቃዋሚው መሪ አዳማ ባሮ ስልጣኑን አላስረክብም ብለዋል። ጃሜ ጋምቢያን ለ22 ዓመታት መርተዋል። ዛሬ በሶማሊያ ከተማ ሞቃዲሾ አቅራቢያ በደረሰ የመኪና ቦምብ አደጋ ሌሎች አራት ተገድለዋል። ሁለት ፖሊሶች ሞተዋል። ወንጀለኞቹ ሌላ የፈሪ ጥቃት ሲንቃዲር ውስጥ አድርሰው ሕይወት ጠፍቷል ሲሉ የክፍለ ከተማው አስተዳደር ቃል አቀባይ ገልጸዋል። አበቃ ዜናው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ነገ በእሁድ ምሽት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እሰናበታችኋለሁ። ፕሮግራሙን ያቀናበረውና የመራው ንጉሡ ታምሬ ነው። ያስተናገድኳችሁ ሰሎሞን አባተ ነኝ። ሰላም በደህና